ችሎቱ ለዛሬ የተሰየመው ዶክተር መረራ ጉዲና ያቀረቡትን የዋስትና ጥያቄ መርምሮ ብይን ለመስጠት ነበረ። በዕለቱ አቃቤ ሕግ ለቀረበው የዋስትና ጥያቄ መቃወሚያ በጽሑፍ ያቀረበ ሲሆን በችሎቱም ተነቧል። በዚሁም መሰረት አንደኛ ተከሳሽ ዶክተር መረራ ጉዲና ያቀረቡት የዋስትና ጥያቄ የወንጀለኛ መቅጫ ስነስርዓት ህግ ያልተከተለ ነው። የተከሰሱበት የአድማ ስምምነትና ህገ መንግስታዊ ስርዓቱን በኃይል ለመናድ ሽብርና ብጥብጥ ማስቀጠል የዋስትና መብት ሊከለክል እንደሚችል ህጉ የሚደነግግ በመሆኑ በብጥብጡ ከአንድ ቢሊዮን ብር በላይ የሚገመት ንብረት የወደመ መሆኑና ሌሎች ነጥቦችን በመጥቀስ የዋስትና ጥያቄ ውድቅ እንዲደረግለት ጠይቋል ከችሎቱ በኋላ የተከሳሽ ጠበቃ አቶ ወንድሙ ኢብሳን አነጋግርናቸው ነበረም በዋስትና ማብት ጥያቄ ላይ አቃቢ ህግ መልስ ሰጥቶናል ይህንን መልስ በአጭሩ ፍርድ ቤቱ አብራርቶልናል ይህን ካብራራልን በኋላ ደግሞ ያው የአቃቢ ሕግ መልስ እንደሚታወቀው አስማብት ሊከበርለት አይገባም የሚል ነው። የእኛ የዋስትና ጥያቄ ደግሞ የተከሰሱባቸው ወንጀሎች ለምሳሌ 486 ለእስር የሚለው ቀላል ስርአት ነው ሶስት ዓመት የሚሆ ሁልጊዜ ተጠርጣሪ ወንጀለኛን በሚቀርበው ምጉት ላይ ህጉ ለተጠርጣሪ ነው ድጋፍ የሚሰጠው የመጨረሻውን ጣራ አይደለም ህጉ የሚፈቅደውና ና የታችኛውን ነው። ዶክተር በተለመደ የ25 ዓመታት የፖለቲካ ህይወት ታሪካቸው ከአገር መውጣት በሚችሉበትም ዘመናት አልወጡም፣ አሁንም አይወጡም። በቂ ዋስትና አላቸው። ለዛውም ደግሞ ቢፈለግ በወር አለዛ በየ15 ቀኑ፣ በየሳምንቱ፣ በየቀኑም ቢሆን በፍርድ ቤቱ በመረጠው ፖሊስ ጣቢያ እየፈረሙ ከጤንነታቸው አንጻር ከባድ የስኳር ህመምተኛ ስለሆኑ በዛ ላይ እድሜያቸው ከ60 ዓመት በላይ በመሆኑ በቤታቸው ነው ጉዳያቸውን እንዲከታተሉ ጉዳያቸውን ከቤቱ ነው ሲከታተሉ በቂ ማስረጃ መከላከያ ማስረጃ ለማዘጋጀት ስለሚጠቅማቸው ይሄ እንዲደረግላቸው ነው የጠየቅነው። አጠቃላይ ነገ ደግሞ የሚባለውን እንሰማለን። ከበተባለን በኋላ ደግሞ እግባኙን እንጠይቅበታለን። ዋስትና ብንከላከል እንኳን የዋስትና መብት እግባኛችን ጠይቀን እንቀጥላለን ምል ተስፋ ነዋለን። ችሎቱ የዶክተር መረራ የዋስትና መብት ጥያቄና የአቃቢ ሕግ መቃወሚያን መርምሮ ብይን ለመስጠት ለነገ ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም